በአፍሪካ እግር ኳስ ዋንጫ ውድድር አስተናጋጅ ኢኳቶሪያል ጊኒ እና ኮንጎ ለሩብ ፍጻሜ በማለፍ የመጀመሪያዎቹ ሆነዋል። ሁለቱ ቡድኖች ካሉበት የኤ ምድብ ቡርኪና ፋሶንና ጋቦንን አሸንፈው ይወጣሉ ብሎ የገመተ አልነበረም። ሆኖም ኮንጎ ኢቤቢን ላይ ቡርኪናን ሁለት ለአንድ፣ ኢኳቶሪያል ጊኒ ደግሞ ባታ ከተማ ጋቦንን ሁለት ለዜሮ መሸኘት ችለዋል። በተለይ ኢኳቶሪያል ጊኒ ወደ ሩብ ፍጻሜ ማለፍ ብዙዎችን አስደንቋል። በመጀመሪያ ደረጃ ማጣሪያውን እንኳ አላለፈችም። ከኢቦላ ቫይረስ ስርጭት ጋር በተያያዘ ሞሮኮ ጊዜው እንዲራዘምለት ጠይቃ ካፍ የማስተናገድ እድሉን ስላሳጣት ብቻ ነው ኢኳቶሪያል ጊኒ በቀጥታ አስራ ስድስቱ ቲሞች ውስጥ የገባችው። ለማንኛውም የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ ፍቅሩ ኪዳኔ ግጥሚያውን ከስፍራ ሆነው ተመልክተዋል። ምን ይላሉ? የጊኒ ኢኳቶሪያል ቡድን ጋቦኑን ሁለት ለባዶ በመርታት ለፍጻሜ ሩብ ማለፍ ልክ ዋንጫውን እንደወሰደ ይመስል ነው በሀገሪቱ ውስጥ የተከበረው። በተለይ ጎረቤቱን እስከዚህም የማይዋደዱትን የጋቦን ቡድንን ማሸነፍ የተለየ ደስታ ነው የፈጠረው። በአራቱ ስታዲየሞች የሚገኙት የጊኔ ኤኳቶሪያል ደጋፊዎች በጣም ጨዋዎች ናቸው። ሁሉንም ቡድኖች ነው የሚያበረታቱት። የቡድናቸው ባላጋራ ላይ እንኳን አያፏቸውም። የጋቦንን ግጥሚያዎች ስታዲየም በመምጣት ይከታተሉ የነበሩት ፕሬዚዳንት አሊ ቦንጎ በቡድናቸው ውጤት አዝነዋል። አመሰግናለሁ አቶ ፍቅሩ። ኢኳቶሪያል ጊኔ በሀምሳ አምስተኛው ደቂቃ ላይ ያገኘችውን አጨቃጫቅ የፍጹም ቅጣት ምት ወደ ጎል የመነዘረው የቀድሞው የሪያል ማድሪድ አጥቂ ተጫዋች ሃቬር ባልቦዋ ነበር። ሰላሳ አምስት ሺህ የስታዲየሙን ደጋፊ ከመቀመጫው አስነስቷል። ሊያልቅ አራት ደቂቃ ሲቀር ተቀይሮ የገባው ኢቫን ኤዱ የድሏን ጎል አከለና በቃ በሌላ በኩል ኮንጎ ወደ ሩብ ፍጻሜ ሲያልፍ ከ1992 ዓ.ም ወዲህ ዘንድሮ ለመጀመሪያ ጊዜ ነው፣ ኮንጎ እዚህ የደረሰው። ከምንም ተነስቶ መሆኑ ተጫዋቾቹን፣ አሰልጣኙንና ደጋፊዎቹን አስፈንድቋል። ዛሬ የቢምድቦች ተረኞች ናቸው። ኬፕ ቬርዴ ከዛምቢያ፣ ኮንጎ ዲሞክራቲክ ሪፐብሊክ ከቱኒዚያ ይጫወታሉ። ውጤቱን ለነገ ማሳደር ግድ የሆንብኛል። ግጥሚያው የሚደረገው በእኛው ስርጭት ወቅትና ካበቃ በኋላ በመሆኑ ነው። ለኢትዮጵያውና አውሮፓው ፕሪሚየር ሊግ ውድድሮች ዜና ገዛኸኝ ጾም መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኸኝ። እሺ፣ አመሰግናለሁ ሰለሞን። የኢትዮጵያ ፕሪሚየር ሊግ አንደኛ ዙር ተጠናቋል። አስራ ሶስተኛው ሳምንት የኢትዮጵያ ፕሪሚየር ሊግ በአዲስ አበባው የአበበ ቢቂላ ስታዲየም እና በክልል ከተሞች ተካሂደዋል። በአዲስ አበባ ቅዱስ ጊዮርጊስ እና ደደቢት ሁሉም፣ ቅዱስ ጊዮርጊስ በጨዋታ ብልጫ ሁለት ለባዶ ረትቷል። ሽንፈት የተደጋገመበት ደደቢት ከመቼውም በበለጠ ተዳቅሞ ታይተዋል። ከረፍት በፊትና ከረፍት መልስ ጎሎቹን ለጊዮርጊስ ያስቆጠሩት ሳላዲን በርጌቾ እና አሉላ ግርማ ናቸው። በኳስ ሜዳ ቋንቋ ፎርቢች በአየር ላይ ተገልብጦ ያገባው ሳላዲን በርጌቾ ከጨዋታው በኋላ በሰጠው አስተያየት እንዲህ ብለዋል። በጣም ያስደስታል። በቲም ደግሞ የማሸነፋችን በጣም ትልቅ ደስታ እያልኩት ነበረ እና ያው በጣም ጥሩ ነገር ነው። በጣም ጥሩ ባለሜዳው ኤሌክትሪክና ወላይታ ዲቻ አንድ ለአንድ አቻ ሲለያዩ ለወላይታ ዲቻ አዲሱ ተስፋዬ ለኤሌክትሪክ ደግሞ ዊሊያም አሳንጆ ናቸው ጎሎቹን ያገቡት። የኤሌክትሪክ ዋና አሰልጣኝ አጥናፉ አለሙ ከጨዋታው በኋላ የሚከተለውን ተናግረዋል። ወላይታ ጠንካራ ቡድን ነው። በአጋጣሚ ወደ ተመጣጣኝ ነው ፉክክር የታየበት ውድድር። በእርግጥ ያገኘናቸውን የገሎች በሙሉ ስንጠቀም ኖሮ በዚህ መልኩ ባልቀርብ ነበረ እና አሁንም ቀረም ያው አንዳንዴ ከነ ችግሩ መቀበል ነው። የወላይታ ዲቻ አሰልጣኝ መሳይ ተፈሪ በበኩላቸው በተጫዋቾቻቸው መደሰታቸውና ሆኖም የተገኙትን የተሻለ የማግባት አጋጣሚ አለመጠቀማቸው እንዳናሸንፍ አድርጎናል ብለዋል። ወደ አውሮፓ ታላላቅ ሊጎች የውስጥ ውድድር ስንሸጋገርም ትልልቆቹ የእንግሊዝ ፕሪምየር ሊግ ቡድኖች ከታችኛው ዲቪዚዮን በመጡ ተሸንፈው ከኤፍ ኤ ካፕ ውጪ ሆነዋል። ትናንት አርሴናል ከታችኛው ዲቪዚዮን የመጣውን ብራይተን ኤንድ ሆቨን ሶስት ለሁለት አሸንፎ ወደ ቀጣይ የኤፍኤ ካፕ አልፏል። ከትልልቆቹ ሳይሸነፍ ተርፎ ለሌላ ዙር የተሸጋገረው አርሴናል ብቻ ሲሆን ቼልሲ፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቶተንሃም ሆትስፐር፣ ሳውዝ ሃምፕተን እና ስዋንሲ ሲቲ ሁሉም፣ ያውም በሜዳቸው ነው ተሸንፈው ከኤፍኤ ዋንጫ ውድድር ውጭ የሆኑት። የቼልሲን በሚድልስፕራውን አራት ለሁለት መሸነፍ ተከትሎ አሰልጣኝ ጆዜ ሞሪኒሆ ክፉኛ ተበሳጭተው ታይተዋል። በአሰልጣኝነት ዘመናቸው ይህን የመሰለ አሳፋሪ ሽንፈት አይቶኝ አያውቅም ብለዋል። በስፔን ላ ሊጋ መሪው ሪያል ማድሪድ ኮርዶባን ሁለት ለአንድ ሲያሸንፍ፣ ባርሴሎና ኤሊቼን ስድስት ለባዶ፣ አትሌቲኮ ማድሪድ ሪዮ ቫልካኖን ሶስት ለአንድ በመርታት የመሪነት ፉክክሩን አፋፍመው ቀጥለዋል። ሪያል ማድሪድ በአርባ ስምንት ባርሴሎና በአርባ ሰባት አትሌቲኮ ማድሪድ በአርባ አራት ከአንደኛ እስከ ሶስተኛ ያለውን ደረጃ እንደያዙ ነው። የሪያል ማድሪዱ ክርስቲያኖ ሮናልዶ በሰፊ የጎል ልዩነት በሀያ ስምንት ኮከብ ጎል አስቆጣሪነቱን ይመራል። ሜሲን እና ኔማርን በሰባት እና በአስራ አራት ጎል ይቀድማቸዋል። ይኸው ነው በኔ በኩል ያለው ሰለሞን፣ አመሰግናለሁ። ገዛ ንጽ መስቀል ነበር ከአዲስ አበባ። በአትሌቲክሱ ስፖርት ዜና በትላንቱ በእስፓኛ ከተማ በኤልጎባር በተካሄደው ሰባ ሁለተኛው ዓለም አቀፍ ሁዋን ሙጌርዛ አገር አቋራጭ ሩጫ ውድድር ኤርትራዊው ተክለ ማርያም መድህን ድል ተቀዳጅቷል። በዚህ ውድድር ጠንካሮቹ የአውሮፓው ሻምፒዮን የቱርኩ ፖላት አሪካን፣ ኬንያዊው ጄሩስ ቢሬክ፣ የዩጋንዳው በ2014 በ10 ሺህ የወጣቶች ሻምፒዮን ጃሹዋ ቺፕቴጊ እና ኤርትራዊው ጎይቶም ቀድመው ታይተዋል። በያዝ ነው የአውሮፓውያን ወር ማለት በጃንዋሪ ውስጥ ብቻ ተክለማርያም በአንደኝነት የጨረሰው በሦስት ከተሞች አከታትሎ ነው። በሳንሴባስቲያን ሴቪይ፣ እና ትናንት በኤልጎባር መሆኑ ነው። ተክለ ማርያም ለሌላ የረጅም ርቀት በመጪው ግንቦት ቤይጂንግ ላይ የሚካሄደውን የዓለም ሻምፒዮና በሩቅ እያማተረ ነው የምናየው ይሆናል። በሴቶቹ በትውልድ ኢትዮጵያ ለባህሬን የምትሮጠው ሚሚ በለጠ ዝነኛዋን ኬንያዊት ኤሚሊ ሼቤትን ቀድማ በአንደኝነት ገብታለች። ሜርሲ ሸሮኖ እርሷም ከኬንያ ናት ሦስተኛው። በዚሁ ላብቃ። አድማጮቼ፣ ነገ በአፍሪካው ዋንጫ ልዩ መስኮት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።